አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጥላ የሚበዛባቸው የኢትዮጵያ የቡና ተክሎች ለአዕዋፍ ብዝሃነት እንደሚያመቹ ተገለጸ። በዓመት 60 ቢሊዮን ዶላር የሚሆን ገንዘብ በድብቅ ከአፍሪቃ እንደሚወጣ ታወቀ። የአፍሪቃ ወጣት ነጋዴዎች የአህጉሪቱን ገጽታ እንደሚቀይሩ ተዘገበ የሚሉትን ርዕሶች ነው ዛሬ የምንመለከተው። ቅጥላ የሚበዛባቸው የኢትዮጵያ የቡና ተክሎች በዓለም ዙሪያ ካሉት የቡና ተክሎች የበለጡ የአእዋፍ አይነቶች እንደሚገኙባቸው አንድ አዲስ ጥናት ማመልከቱን ናሽናል ጂኦግራፊክ የተባለው መጽሔት ድረ ገጽ ጠቁሟል። አዲሱ ጥናት እንደሚለው ኢትዮጵያ ውስጥ ያለው ባህላዊ የቡና አበቃቀል ዘዴ በዓለም ዙሪያ ካሉት የቡና እርሻዎች ይልቅ ለአእዋፍ ብዝሃነት ያመቻል። ኢትዮጵያ ውስጥ በዘልማድ ቡና የሚተከለው ጥላ እንዲያገኝ ሲባል አገር በቀል የሆኑ ዛፎች ባሉበት አካባቢ ነው። በአቅራቢያው በሚገኙት ተራራዎች ላይ ካሉት ጫካዎች ይልቅ በእነዚያ የቡና ተክል ያለባቸው ደኖች ያሉት አዕዋፍ በሁለት ተኩል እጥፍ እንደሚበዙ የናሽናል ጂኦግራፊክ መጽሔት ድረገጽ ገልጿል። በሌሎች ዛፎች ጥላ ስር የሚበቅሉት የቡና ተክሎች ለወፎች የተመቹ እንደሆኑ ሌሎች ጥናቶችም አመላክተዋል። ይሁንና የኢትዮጵያው ጎልቶ የታየው ገበሬዎቹ አገር በቀል ዛፎች ስለሚጠቀሙ እንደሆነ ናሽናል ጂኦግራፊክ ድረገጽ አስገንዝቧል። አፍሪካ ያሉት ኩባንያዎችና የመንግስት ባለሥልጣኖች በየዓመቱ 60 ቢሊዮን ዶላር የሚሆን ገንዘብ ሕገወጥ በሆነ መንገድ ከአህጉሪቱ እንደሚያስወጡ የወል ስትሪት ጆርናል ጋዜጣ ድረገጽ አንድ ባለፈው እሁድ የወጣ ዘገባን ጠቅሶ ዘግቧል። ይህ ተግባርም ከዓለም ደሀ በሆነችው አህጉር የኢኮኖሚዋን እድገት በማፋጠን ላይ ሊውል የነበረውን ገንዘብና የግብር ገቢን እንደሚያሳጣ ድረገጹ ያወሳል። የተባበሩት መንግስታት ድርጅትና የአፍሪቃ ህብረት የሚያንቀሳቅሱት በቀድሞው የደቡብ አፍሪካ ፕሬዚደንት ታቦ ኢምቤኪ የሚመራ ቡድን ያቀረበው ዘገባ አንዳንድ ኩባንያዎች ገንዘብ ከሀገሪቱ በድብቅ ለማስወጣት ስለሚጠቀሙበት ዘዴ ይገልጻል። ገንዘቡ ከአፍሪቃ ወደ ውጭ መውጣቱ የሚያደርሰው ከባድ ጉዳት በገቢነት ደረጃ ብቻ ሳይሆን ከልማት አንጻርም ጭምር እንደሆነ ታቦ ምቤኪ መግለጻቸውን ድረገጹ ጠቁሟል። በጣም ብዙ ስለሆነ በአፍሪቃ የልማት ተግዳሮት ላይ ትልቅ ሚና ሊጫወት ስለሚችል ገንዘብ ነው የምናወራው ብለዋል። ታቦ ምቤኪ ባደረጉት ቃለ መጠይቅ የገንዘብ ማጭበርበሩ ተግባር ሞዛምቢክ ውስጥ ከሚደረገው የእንጨት ዋጋ ከተሸጠበት ገንዘብ አሳንሶ ማቅረብ የናይጄሪያ ባለስልጣኖች በድብቅ ወደ ውጭ እስከሚያስወጡት ሻንጣ ሙሉ የተጭበረበረ ገንዘብ ድረስ እንደሚሄድ ዎል ስትሪት ጆርናል ጋዜጣ ድረገጽ ገልጿል። አንዳንዱ ገንዘብ የሚጭበረበረው ወደ ውጭ የሚላኩት የአፍሪቃ ሸቀጣ ሸቀጦች ዋጋ አገር ገብተው ወደ አፍሪቃ የንግድ አጋሮች ሲደርሱ ዋጋቸው ከፍ አድርጎ በማቅረብ እንደሆነ በምርመራ በተደረሰበት መሰረት አብዛኞቹ የአፍሪካ መንግስታት በዋጋ ማጭበርበር ተግባር የተሰማሩ ኩባንያዎች ወይም ባለስልጣኖች ሰለባ እንደሆኑ ሚስተር ምቤኪ ተናግረዋል። ገንዘብ በድብቅ በማስወጣት ተግባር ዋናዎቹ ግን ትልልቅ የንግድ ኮርፖሬሽኖችና የተደራጁ የወንጀል ቡድኖች እንደሆኑ ምቤኪ ገልጸው ከግብር አስከፋይ ባለስልጣኖች ጋር ያላቸው ግንኙነት ሚስጥራዊ ስለሆነ የትኞቹ እንደሆኑ መጥቀስ አልችልም ማለታቸውን የጋዜጣው ድረገጽ ገልጸዋል። ይህ የማጭበርበር ተግባርም በአፍሪቃ ብቻ የተወሰነ ሳይሆን በሌሎች ሀገሮችም የሚዘወተር እንደሆነ ዘገባው ሲያስረዳ በዓለም ዙሪያ ያሉት ታዳጊ አገሮች ከሁለት ዓመታት በፊት ወደ አንድ ትሪሊዮን ዶላር የሚጠጋ ገንዘብ በሕገ ወጥ መንገድ እንዳወጡ ተጠቁሟል። ይህን ዘገባ ያወጣው ዋናው መስሪያ ቤቱ ዋሽንግተን ዲሲ የሆነው ግሎባል ፋይናንሽል ኢንተግሪቲ የተባለው ቡድን እንደሆነ ድረገጹ ጠቅሷል። የኢኮኖሚ ጠበብት እንደሚሉት በተለይም አፍሪካ በድብቅ ገንዘብ በማስወጣት ተግባር የምትጎዳው መንግስታት የዘረፋውን ተግባር ለይተው በመመርመር የገንዘብ ወደ ውጭ መሄድን ለማስቆም የሚያስችሏቸው ተቋሞች ስለሌሏቸው ነው። አምሳ አራቱ የአፍሪካ ሀገሮች ግብር ከመክፈል ለማምለጥ የሚሞክሩትን ሰዎች ተከታትሎ ለመያዝ የሚያስችላቸው ዘዴም ሆነ ብቃት እንዲሁም ተቋማት የሉም። ስለሆነም በአፍሪካ ሀገሮች መካከል ስለ ግብር አከፋፈል ጉዳይ መረጃ ለመለዋወጥ የሚያስችላቸው ዘዴ መኖር አለበት ሲል በታቦ ኢምቤኪ የሚመራው ቡድን ያወጣው ዘገባ ሀሳብ ማቅረቡን ወል ስትሪት ጆርነል ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። የፎርብስ መጽሔት ድረገጽ በበኩሉ በአፍሪካ እየተበራከቱ ያሉት በንግድ ሙያ የሚሰማሩ ወጣቶች አህጉሪቱን ፍጹም ለውጠው በወደፊት እድሏ አዲስ ምዕራፍ ይከፍታሉ ይላል ድረገጹ። አያይዞም በአሁኑ ወቅት በርካታ አፍሪቃውያን አፍላቂ ቴክኖሎጂዎችን የንግድ ተቋማትን እየገነቡ ነው። የአፍላቂነታቸው ውጤቶችም ወሳኝ የሆኑ የማህበረሰባዊ እና የኢኮኖሚያዊ ችግሮችን እየፈቱ ነው፣ ለአፍሪቃውያንም የሥራ ዕድል እየከፈቱ ነው ሲል አስገንዝቧል። በአሁኑ ወቅት በአህጉሪቱ የንግድ ስራ እየተስፋፋ እንደሄደ የገለጸው ድረገጽ የፋናወጊነቱን ቦታ የያዙት ወጣቶቹ እንደሆኑ፣ እነዚህ ወጣቶችም በሂደቱ እየበለጸጉ መሆናቸውን ፎርብስ ድረገጽ ጠቅሷል። አፍሪካ ውስጥ በሚሊዮን ዶላር የሚገመቱ የንግድ ተቋማት ለመገንባት የበቁት ሰዎች እፍኝ የማይሞሉና ከሰላሳ በታች ቢሆኑም ወጣት አፍሪካውያን በፍጥነት እያደጉ በመሄድ ላይ ያሉ አምራች ፋብሪካዎችን የምህንድስና፣ የቴክኖሎጂና ሌሎችም ኩባንያዎችን እየገነቡ ነው። የስራ ዕድል እየፈጠሩ፣ ግብር እየከፈሉ ነው። በሌሎቹ ወጣት የሀገሮቻቸው ልጆች አእምሮም የንግድ ሙያ እንዲቀረጽ እያደረጉ ነው። ስለሆነም በአህጉሪቱ ተሃድሶ የማይናቅ ሚና እየተጫወቱ ነው ይላል ፎርብስ መጽሔት ድረገጽ በያዝነው ሳምንት ባወጣው ዘገባ። በአፍሪካ እጅግ ብልህና ንቁ ወጣት የንግድ ሰዎች ተብለው ለመሰየም ከቀረቡት ተወዳዳሪዎች ትልቁ የ33 ዓመት ዕድሜ ሰው እንደሆነ ፎርብስ መጽሔት ጨምሮ ገልጿል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው።